በኦሮሚያ ክልልና በኢትዮጵያ ሶማሌ አዋሳኝ ድንበሮች ለብዙ ሰዎች ሞትና ለሺዎች መፈናቀል ምክንያት የሆነው ግጭት መዘዙ በተለያየ መልኩ እየታየ ነው። የሁለቱም ክልሎች መስተዳድሮችና የአገር ሽማግሌዎች ለግጭቱ መፍትሄ ለመስጠት ከአንዴም ሁለቴ ቢገናኙም እስካሁን ግጭቱንና የጸጥታ ስጋቱን መግታት እንዳልቻለ የፖለቲካ ተንታኞች ያስረዳሉ። ጥቅምት 18 ቀን 2010 ዓ ም የኦሮሞ ህዝባዊ ዴሞክራሲያዊ ድርጅት ኦህደድ በኢትዮጵያ ሶማሌ ክልል የሚገኙ በጅግጅጋ ዩኒቨርሲቲ የሚማሩ የኦሮሞ ተወላጆች ደህንነታቸው አሳሳቢ ሁኔታ ላይ ስለሚገኝ ለደህንነታቸው ሲባል ወደ ሌሎቹ የአገሪቱ ዩኒቨርሲቲዎች እንዲመደቡ መወሰኑ የክልሉ የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በፌስቡክ ገጻቸው ላይ አስፍሮ ነበር። ምድባቸውንም ትምህርት ሚኒስቴር እያጠናቀቀ እንደሚገኝም አቶ አዲሱ በጊዜው አሳውቀዋል። ምድባቸው እስከሚታወቅ ድረስ ተማሪዎቹ ከዩኒቨርሲቲ ያላቸው ግቢ እንዳይወጡና በትዕግስት እንዲጠባበቁ አቶ አዲሱ አሳስበ ነበር። ባለፈው አርብ ትምህርት ሚኒስትር በጅጅጋ ዩኒቨርሲቲ ሲማሩ የነበሩ ወይም አዲስ የተመደቡ የኦሮሚያ ክልል ተወላጅ ተማሪዎች፣ እንዲሁም በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ወይም አዲስ የተመደቡ የኢትዮጵያ ሶማሌ ክልል ተወላጅ ተማሪዎች በሌሎች ክልሎች ዩኒቨርሲቲዎች እንዲመደቡ መወሰኑ በፌስቡክ ደረገጹ ላይ አስፍረዋል። እዚህ ውሳኔ ላይ የተደረሰውም ተከስቶ በነበረው የጸጥታ መድፍረስ ምክንያት ጊዜያዊ መፍትሄ ለማበጀት መሆኑ ተገልጿል። ጊዜያዊ መፍትሄ የተባለው ይህ እርምጃ በበጎ የተመለከቱ ሲኖሩ፣ ሌሎች ደግሞ እንዲህ አይነት እርምጃ አገሪቱን ይበጣጥሳል ሲሉ አስተያየታቸውን ዶችቤሌ አጋርተዋል። ከጂንካ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ ይህም ብለዋል። በጣም የገረመኝ መንግስት ባለበት አካባቢ ላይ እንደዚህ መደረግ አልነበረበትም። ምክንያቱም ሁሉም ብሔረሰብ እኩል ነው። ተሻግ እንዲኖር መወሰን የነበረበት እንጂ ለአንዱ አድልቶ እንደዚ መወሰን የለበት ብሔርማም ነው። ነገም ደግሞ ሌላው በሚወስልበት ሰዓት እንደዚህ እየተደረገ ለመበጣጠፍ የሚመራ ነው ይመስለኝ እንደ በዋትሳፕ በድምፅ አስተያየት የላኩልን ሌላ ሰው ደግሞ የዩኒቨርስቲው እርምጃ ሌላ ስጋት ውስጥ የሚያስገባ ነው ይላሉ። የሚያሰጋኝ ነገር ምንድን ነው? ይህን የሁለቱ ክልሎችን አይቶ ሌሎች ክልሎች ይህን ጥያቄ የማይጠየቁበት መንገድ አይኖርም ከዚህ በኋላ አንድ በር ተከፍቷል። እንግዲህ ይችን በማየት ሌላ የአማራ ክልል ተማሪም የትግራይ ክልል ተማሪም እኛ ዛይድ ለመማር ስጋት ስላለን አንማርም የሚል ነገር ላይ እነዚህ አይነት ነገር ጥያቄ በማንሳት ወዳልተፈለገ ነገር ተማሪዎቹ ሊሄዱ ይችላሉ። ለታ ባል የተባሉ ሌላ የፌስቡክ አስተያየት ሰጪ ደግሞ ሚኒስቴር መስሪያ ቤቱ የወሰደው እርምጃ ትክክለኛ ነው ይላሉ። ምክንያቱም ተማሪዎች ለመማር የተረጋጋ መንፈስና አካባቢ ያስፈልጋቸዋል። ይህ በሌለበትና አሁንም ግጭቶች ብዙ ቦታዎች እየተከሰቱና ሰዎች እየሞቱ ባለበት ሁኔታ እነዚህን ተማሪዎች መላክ ሆን ተብሎ ለአደጋ እንዲጋለጡ ከማድረግ ውጭ ሌላ ትርጉም የለውም ይላሉ። ሌላ አስተያየት ሰጪም ከዕለታ ጋር የሚመሳሰል አሳብ ሰንዝረዋል። ምክንያቱም ካለው ከክልሉ ችግር አንጻር እነዚህ ልጆች እዛ ሲማሩ በስጋት መማር የለባቸውም። ሰፊ ክልል አላቸው፣ በክልላቸው ብዙ ዩኒቨርሲቲዎች አሉ። እዛ ገብተው መማር እንግዲህ ጥሩ መፍትሄ ይመስላል፣ ነገሩ እስኪበርድ ድረስ። ከአንድ ክልል ወደ ሌላ ክልል ተዘዋውሮ መማር መኖር እንዲሁም መስራት መከልከሉ ጥሩ አይመስለኝም የሚሉት የድሬዳዋ ከተማ ነዋሪ አቶ ታረቀኝ አለማየሁ አሁን የተወሰደው እርምጃ በጊዜው አኳኋን ተገቢ ነው ይላሉ። እና አሁን ባለው ሁኔታ አደጋ ላይ ነው ያለ ነው። የኦሮሞ ተማሪዎች እዛ ሄዶ ለመማር ትንሽ የስነ ልቦና ጫና፣ ሌላም ሌላ ብናው ትንሽ ተገቢ አይመስልም። እዛ ያሉ የኦሮሞ ነዋሪዎች በሙሉ ተፈናቅሎ ባሉበት እና እነሱ እዛ መኖር ባልቻሉበት አሁንም ለእነሱ ደህንነት ትንሽ አስተማማኝ ነው ማለት አይቻልም ለተማሪዎቹ ማለት ነው። ይህ ደግሞ እነኚህ ተማሪዎች ተረጋግቶ ትምህርታቸው መማር ይችላሉ ወይ ብለን ብናየ አይችሉም። ከዛሬ ነገ ብጥብጥ እነሳሉ፣ ብነሳ ደግሞ እኛ እዚህ ማለቅ እንችላለን የምል በስጋት ስለሆነ የሚማሩት። አሁንም እዛ ቆይታችሁ ተማሩ ማለቱ ትንሽ ተገቢ አይመስልኝም። በኦሮሚያ ክልል በኩል ግጭቱን ለመፍታት ተነሳሽነት አለ የሚሉት አቶ ታረቀኝ በኢትዮጵያ ሶማሌ በኩል ይህ አይታይም ይላሉ። አሁንም በልዩ ፖሊስ የሰዎች መሞትና መዘረፍ ወሬ እንደሚሰሙ፣ የፌዴራል መንግስትም ለጉዳዩ እልባት መፈለግ እንዳልቻለ አቶ ታረቀኝ ለዶችቤሌ ይናገራሉ። በጉዳዩ ላይ የኢትዮጵያ የትምህርት ሚኒስቴር የስራ ኃላፊዎችን ለማነጋገር በተደጋጋሚ ያደረግነው ሙከራ አልተሳካም።